ማህደረ ዜና። ርዕሰ መንበሩን ለንደን ብሪታንያ ያደረገው የሶሪያ ጉዳይ ታዛቢ ድርጅት የበላይ ራሚ አብድረህማን የሶሪያውን ጦርነት ለማሸነፍ ይሁን ሰላም ለማውረድ አሉ በቀደም ቁልፏም አሌፖ ናት። የፖለቲካ ተንታኝ ፋብሪስ ባላንቼም አጠናከሩት በሽር አልአሰድ የሶሪያ ፕሬዝደንት መሆን ከፈለጉም አሌፖን መቆጣጠር አለባቸው ብለው ያችን ለም፣ ሀብታም፣ ትልቅ ስልታዊ አካባቢን ለመቆጣጠር ኤቤላዎች፣ ባቢሎኖች፣ አሞርቲዎች፣ አሲሪያዎች፣ ግሪኮች፣ ሮሞች፣ ሞንጎሎች አረቦች፣ ቱርኮች፣ አውሮጶች እየገነቡ እንዳፈረሷት እያፈረሱ እንደገነቧት አምስት ሺህ ዘመናት አስቆጥራለች። ዛሬም አረቦች፣ ኩርዶች፣ ቱርኮች፣ ፋርሶች፣ አውሮጶች፣ አሜሪካኖች፣ ሩሲያዎች ይገድሉም ይጋደሉም ያጋድሉባታል አሌፖ ወይም ሀላብ እንደ ጥንት ጌቶቿም የአሌፖን ጥፋት አስታከን የሶሪያውን ጦርነት ላፍታ እንቃኛለን። አብራችሁን ቆዩ። ዶክተር መሐመድ ዋሲም መዓዝ ውሎ አዳራቸው አንድም አዲስ ከተወለዱ አሊያም ቦምብ፣ ጥይት፣ ፍርስራሽ ካቆሰላቸው ህፃናት ጋር ከሆነ ከረመ። አንዱን አክመው ተንፈስ ሲሉ ሌላው ይተካል። ያዩ እንደሚሉት የተንጀረገገው ጢማቸው፣ አዳፋ ልብሳቸው፣ የተጨራመተ ጫማቸው ፈላስፋ ወይም ድራስ እንጂ ሐኪምነታቸውን ይቃረናል። ተወልደው ያደጉት አሌፖ ነው፣ ሃላብ። ተምረው የሰለጠኑት አሌፖ፣ አግብተው ወልደው የከበዱት አሌፖ፣ የሚሰሩትም አሌፖ። ጦርነት፣ ዕልቂት፣ ፍጅቱ ሲከፋ ቤተሰባቸውን ወደ ቱርክ አሻገሩ። እሳቸው ግን የዚያችን ውብ ከተማ ጥፋት ምንም የማያውቁ ህፃናቷን እልቂት እያዩ እንዴት ጥለዋት ይሄዱ? ዶክተር መዓዝ እዚህ የጃሃነብ ውስጥ ካሉ ጥቂት ሐኪሞች አንዱና ምርጡ የህፃናት ሐኪም ነበረ ይላሉ የመዓዝ አለቃ ሐቲም። ሙሉ ስማቸው መጠቀሱን አልፈለጉትም። ባለፈው ሳምንት ሮብም ዶክተር መዓዝ ከሀቲም ጋር ሲሰሩ ውለው ማምሻም ተለያዩ። ወዲያው ግን አስቸኳይ እርዳታ የሚያስፈልገው በሽተኛ በመምጣቱ ተጠሩና ቅዱስ ሆስፒታል ገቡ። መሽቷል። ጢማሙ ዶክተር አልጋ ላይ የተንጋለለችዋን ህፃን ሕይወት ለማዳን አቀርቅረው ልጅቱን እያገላበጡ ይመረምራሉ። የምርመራው ውጤት ሳይታወቅ ግን ከላይ ከጣራው በላይ ከዚያም በላይ ብቻም ከሩቅ ከላይ መአቱ ወረደ። ሐኪሙም ረዳቶቻቸውም ታካሚዋም ማአሰላማ አዲዮስ። ለቀሪዎች ሌላ ዋይታ፣ ሲቃ አሌፖ ናኑ ንክተል እምን አለሁ ፈጣሪ ይጥለዋል። እናስወግደዋለን፣ እናስወግደዋለን። ይህ ቤታችን ነው። እዘኑልን እንጂ ኢራን ሀገራችንን ልትቀማን ትፈልጋለች። አንስጣቸው እስከ መጨረሻው ደም ጠብታ ድረስ ከዚህ አንሄድም። ጥንት አርሚያዎች ኤቤላዎችን፣ ባቢሎኖች አርሚያዎችን፣ አሞርቲዎች ባቢሎኖችን፣ ግብፆች ሚታንያዎችን፣ አሲሪያዎች ግብጾችን፣ ሮሞች ግሪኮችን፣ አረቦች ሮሞችን፣ ቱርኮች አረቦችን፣ አውሮጶች ቱርኮችን ሲያስገብሩባት ያቺም ጥንታዊ ከተማ ጀግና ወልዳም ጀግና ቀብራለች። እየተገነባች ወድማለች፣ እየፈረሰች ተገንብታለች። አምስት ሺህ ዘመን ዛሬም ያውናት። በመጀመሪያው የዓለም ጦርነት ወቅት የዛሬዎቹን ሶሪያና ሊባኖስን ከኦትማን ቱርኮች የማረኩት ፈረንሳዮች አገዛዛቸው እንዲቀጥል ሶሪያን በየግዛቱ መሸንሸኑን እንደ ጥሩ ብልሃት ነበር ያዩት። አካባቢውን የሚቆጣጠረው ጦር አዛዥ ጄኔራል ሄንሪ ጆሴፍ ግራውድ የሶሪያን ነጻነትና አንድነት የሚያቀነቅኑ የሀገሬውን ተወላጆች ፍላጎት ለመቅጨት አሌፖን መገንጠል ቀዳሚው አላማቸው ነበር። ጀኔራሉም እቅዳቸውን ከግብ ያደርሱልኛል ብለው ያምኗቸውን ኃይላት በቅጡ መደራጀታቸውን ካረጋገጡ በኋላም የአሌፖን መስተዳደር አፍርሰው በ1925 ዘመኑ በሙሉ እንደ ጎርጎሮሳያኑ አቆጣጠር ነው፣ አዲስ ምርጫ ጠሩ። ፈረንሳዮች አሌፖን ከሌላው የሶሪያ ግዛት ገንጥለው ነፃ መንግስት እንዲያውጁ ያገለግሉናል ብለው ፍራንክ ሲያንቆረቆሩላቸው ከነበሩት አብዛኞቹ የከተማይቱ ነዋሪዎችና ፖለቲከኞች አቋማቸውን ለውጠው የአንድነት ኃይሎችን መረጡ። በምርጫው ውጤት በጣሙን በመታለላቸው የበገኑት ፈረንሳዮች በርካታ የአሌፖ ነዋሪዎችን አጋዙ፣ አሰሩም። ከስራ አባረሩም። አሌፖ ግን ሶሪያም፣ ሶሪያም አሌፖ እንደሆነች ቀጠለች። በ2012 የፕሬዚደንት በሽር አል አሰድን መንግሥት የሚወጉት ኃይላት የአሌፖ ግዛትን በተለይ ከተማይቱን ሙሉ በሙሉ መቆጣጠራቸውን አስታውቀው ነበረ። ወዲያው ግን አብዛኛውን የከተማይቱን አካባቢ የመንግስት ጦር መልሶ ተቆጣጠረው። አንዱ ሌላውን እያባረረ ወይም እየገደለም ከተማይቱንና አካባቢዋን በተቆጣጠረ ቁጥር ግን ያለ ጥፋቱ የሚሰደድ የሚገደል የሚቆስለው የአሌፖ ተወላጅ ቁጥር ከልክ እያለፈ ነው። የሶሪያው ጦርነት ሲጀመር አሌፖ 2.5 ሚሊዮን ነዋሪዎች ነበሯት አሁን አንድ ሚሊዮን ነው የቀሯት። ባለፈው ሳምንት ተረኞቹም እነ ዶክተር መአዝ ሆኑ። ከዶክተሩ ጋር አንድ የጥርስ ሐኪም ሦስት ነርሶችና 22 ህመምተኞች ወይም አስታማሚዎችም ተገልለዋል። በእስካሁኑ ጦርነት ጥንታዊ አብያተ መንግስታት በኡመያዶች ዘመን የተገነባውን ዝነኛ መስጅድን ጨምሮ በርካታ መሳጅዶች፣ አብያተ ክርስቲያናት፣ ምኩራቦች፣ ትምህርት ቤቶች ወድመዋል። ባለፈው ሮብ ተረኛው አልቅዱስ ሆስፒታል ሆነ። አሁንም አገልግሎት የሚሰጡ ሌሎች የህክምና ተቋማት አሉ። የማዋለጃ ማዕከል ግን ይህ ብቻ ነበረ። ሕፃናት ልዩ የሕፃናት ሐኪም የሚያገኙትና የሚታከሙበት ስፍራ እዚህ ነበረ። አሁን ግን የፍርስራሽ ክምር ሆኗል። ሌላ አማራጭ መፈለግ አለባቸው። ምን ያህል አማራጭ እንዳለ ግን አላውቅም ይላሉ ሆስፒታሉን የሚያስተዳድረው የድንበር የለሽ ሐኪሞች ድርጅት ኃላፊ አሌፖ። በእርግጥም የፖለቲካ አዋቂው እንዳሉት የሶሪያ ጦርነትም የሰላምም ቁልፍ ሳትሆን አልቀረችም። ሶሪያ ውስጥ የሚፋለሙ ወገኖች በሙሉ አሌፖ ውስጥ አሉ። የመንግሥት ጦር፣ አልኑስራን የመሳሰሉም ጽንፈኛ ቡድናት፣ ኩርዶች በምዕራባውያንና በአረቦች የሚደገፉት ደፈጣ ተዋጊዎች ከተማይቱን ተቀራምተዋታል። አሸባሪ ከሚባሉት ቡድናት ውጭ ያሉት የሶሪያ ተፋላሚ ኃይላት ባለፈው የካቲት ያደረጉት ተኩስ አቁም ለዘላቂ ሰላም የመጀመሪያው ተስፋ ተደርጎ ነበረ። ግን ከተስፋ አላለፈም። ባለፈው ሳምንት ደግሞ አሌፖ፣ ላታኪያና ደማስቆ አካባቢ ያገረሸው ጦርነት በቅጡ ያልጸናውን ተኩስ አቁም ጨርሶ እንዳያፈርሰው አስግቷል። የሶሪያ ተፋላሚ ኃይላት የሚያደርጉት ድርድርም ገና ደንበር ገተር እያለ ነው። ዋና አደራዳሪ ስቴፋን ደ ሚስቱራ ተደራዳሪዎችን የሚያስማማው የሶሪያ ጥፋት የሕዝቧ ስቃይ፣ ሰቆቃ ሳይሆን የሀያላኑ ቁጣ፣ ግልምጫና ጫና መሆኑን ጠንቅቀው ያውቆታል። ስለዚህ የዩኤስ ሩሲያ ከፍተኛ አመራሮች አስቸኳይ መፍትሄ እንዲፈልጉ አመለክታለሁ። ምክንያቱም የፕሬዝደንት ኦባማና የፕሬዝደንት ፑቲን የከዚህ ቀደም ልዩ እርምጃ ጥሩ ጅምር ማሳየቱ አይዘነጋም። እንዳጀማመሩ ሁሉ በጥሩ ሁኔታ መጠናቀቅም አለበት። የተባበሩት መንግሥታት ድርጅት እንደሚገምተው አምስተኛ ዓመቱን በደፈነው ጦርነት ከአራት መቶ ሃምሳ ሺህ በላይ ሰው አልቋል። ሁለት መቶ ሰባ ሺው ሰላማዊ ሰው ነበረ። ከአራት ሚሊዮን በላይ ተሰዷል። ከሰባት ሚሊዮን የሚበልጥ ተፈናቅሏል። በብዙ ቢሊዮን ዶላር የሚገመት ሀብትና ንብረት ወድሟል። እስካሁን ግን አሸናፊም ተሸናፊም የለም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በቅርቡ እንዳሉት ደግሞ ከዚህ በኋላም ቢሆን በጦርነቱ አሸናፊና ተሸናፊን መለየቱ ሲበዛም አጠራጣሪ ነው። ጥፋቱን ለማስቆምም ከድርድር የተሻለ መፍትሄ የለም። እንደ ኦባማ መግለጫ tragic uh, humanitarian crisis in, inside of Syria. ሶሪያ ውስጥ ያለው አሳዛኝ ሰብአዊ እልቂት በጣም ያሳስበናል እልቂቱን በየዕለቱ እየተከታተልኩት ነው በየቀኑ አነባለሁ እዚያ ምን እንደሚደረግ ጥፋት ስቃዩ ካጋጠማቸው ወይም ካዩ ሰዎች እንሰማለን ከኔቶ ሸሪካችን ቱርክ ጋር ይህን ሁኔታ ስለምንለውጥበት መንገድ በየጊዜው እየተወያየን ነው። እንደምታውቁት ባለፈው ሳምንት መጀመሪያ ተኩስ አቁሙ ስለሚቀጥልበት መንገድ ፕሬዚደንት ፑቲንን አነጋግሬያቸው ነበር። የፖለቲካው ድርድር መቋረጥ እንደሌለበትም ተነጋግ ሁለቱ ኃያላን በመግባባታቸው ደማስኮናም ላቲካን በመሳሰሉ አካባቢዎች የመንግስት ጦር ጦርነቱን ለአጭር ጊዜም ቢሆን አቁሟል። ጦርነቱ የሚቆመው ግን በጣም ቢረዝም ለሰባ ሁለት ሰዓታት ነው። አሊፖን ለመቆጣጠር የሚደረገው ውጊያ ግን እንደቀጠለ ነው። ትናንት ማምሻ ዤኔቭ ስዊዘርላንድ የገቡት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ የሳዑዲ አረቢያውን ውጭ ጉዳይ ሚኒስትር አድል አልጀባርንና የተባበሩት መንግስታት ድርጅት ልዩ መልእክተኛ ስቴፋን ደሚስቱራን አነጋግረዋል። ኬሪ ከንግግሩ በኋላ እንዳስታወቁት ባለፈው የካቲት የታወጀው ተኩስ አቁም እንዲጸና የተለያዩ ሐሳቦችን እያሰባሰቡ ነው። ዛሬ ማታ ከሩሲያው አቻቸው ከሰርጌይ ላቭሮቭ ጋር በስልክ ከተነጋገሩ በኋላ የሚስማሙበትን ሐሳብ ያስታውቃሉ ተብሎ ይጠበቃል። የኬሪ ጥረት ፕሬዚደንት ኦባማ ከአስር ቀን በፊት እንዳሉት የሶሪያውን ጦርነት በድርድር ለማስቆም መቁረጣቸውን የሚያረጋግጥ ነው የሚል አስተያየት አስከትሏል። ይሁንና ኦባማ ውጭ ጉዳይ ሚኒስትራቸውን ወደ አውሮጳ በላኩ ማግስት ዛሬ 250 ተጨማሪ ወታደሮችን ወደ ሶሪያ አዝምተዋል። የእግረኛውን ጦር ውጊያ ሊመሩ አይደለም። አይሲልን የሚዋጉ የሀገሬውን ኃይላት ለማሰልጠንና ለመርዳት ግን በጣም ወሳኞች ናቸው። ወታደርና ዲፕሎማት፣ ውጊያና ድርድር፣ ጦርነትና ሰላም የአሜሪካኖች መርህ። የሶሪያዎች እልቂት ማብቂያ ይኖረው ይሆን? ነጋሽ ማመድ ነኝ። እስኪ ቸር ያሰማን።